የባህር ዳር የሰላም ኮንፈረንስ ተሳታፊዎች የግጭት ታሳሪዎች እንዲፈቱ ጠየቁ። በትጥቅ ግጭት ውስጥ በሚገኘው የአማራ ክልል ርዕሰ መዲና ባህር ዳር ከተማ ላለፉት ሁለት ቀናት የተካሄደውን የሰላም ጉባኤ የተሳተፉ ልዩ ልዩ የህብረተሰብ ክፍሎች በግጭቱ አውድ ውስጥ የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞችና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቀዋል። ተሳታፊዎቹ በሰላም ጉባኤው ማጠቃለያ ላይ ባወጡት ባለ አስር ነጥብ የአቋም መግለጫ መንግስት ታሳሪዎቹን በምህረትና በይቅርታ መፍታቱ ለክልሉ ዘላቂ ሰላም የበኩላቸውን እንዲወጡ ያስችላል ብለዋል። ጉባኤውን ባዘጋጀው በክልሉ መንግስትና በተሳታፊዎች መካከል እስረኞች እንዲፈቱ መግባባት ላይ ስለመደረሱ ግን የተገለጸ ነገር የለም። የግጭት ታሳሪዎች እንዲፈቱ በሰላም ጉባኤው የአቋም መግለጫ ላይ የቀረበው ጥያቄ የኢትዮጵያ የአማራ ሰብአዊ መብቶች ኮሚሽን በአማራ ክልል ላይ የተደነገገው አስቸኳይ ጊዜ አዋጅ ባለፈው ግንቦት ወር መጨረሻ ማብቃቱን አስመልክቶ ያወጣውን መግለጫ እንደሚያንጸባርቅ በኮሚሽኑ የሪጅን ዲሬክተር አቶ አለሙ ምህረት አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎችን ለመፍታት እቅድ እንዳለው የሚያሳይ ነው ብለዋል። አስቴር ምስጋናው ዝርዝራላት ባለፉት ሁለት ቀናት የአማራ ክልል መንግስት በባህር ዳር ከተማ ያዘጋጀውና የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች የህብረተሰብ ክፍሎች የተሳተፉበት የሰላም ጉባኤ ሲጠናቀቅ በወጣው ባለ አስር ነጥብ የጋራ አቋም መግለጫ በክልሉ ከተፈጠረው ግጭት ጋር በተያያዘ ተጠርጥረው የታሰሩ ፖለቲከኞች፣ ጋዜጠኞች፣ ምሁራንና ተጽዕኖ ፈጣሪ ዜጎች እንዲፈቱ ጠይቋል። መንግስት ታሳሪዎቹን በይቅርታና በምህረት እንዲፈታ የጠየቁት ጉባኤተኞቹ እርምጃው ተጠርጣሪዎቹ ሰዎቹ ለአካባቢያቸው ዘላቂ ሰላም መስፈን የበኩላቸውን ሚና ለመጫወት እንደሚያስችላቸው አመልክተዋል። ከባህር ዳሩ መግለጫ አስቀድሞ የተለያየ የሀገር ውስጥና ዓለም አቀፍ አካላትም በተለይ የታሰሩ ሰዎችን መፍታት አስፈላጊነት በተመለከተ ጥሪዎችን አቅርበዋል። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ባለፈው አመት ሐምሌ 28 ቀን 2015 ዓ ም የተደነገገው ለአስር ወራት የቆየው የአስቸኳይ ጊዜ አዋጅ ግንቦት 28 ቀን 2016 ዓ ም ማብቃቱን ተከ ተከትሎ መግለጫ የወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን በአዋጁ አውድ ውስጥ በቁጥጥር ስር የዋሉ ሰዎች ከእስር ሊለቀቁ ይገባል ማለቱ ይታወሳል። ይህንኑ በማስታወስ ያነጋገርናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የሪጅን ዳይሬክተር አቶ አለሙ ምህረት በአቋም መግለጫው የቀረበው ጥያቄ የኮሚሽኑን ሐሳብ ያንጸባረቀ ነው ብለዋል። በተለይ ከአስቸኳይ ጊዜ አዋጅ አፈጻጸም ጋር በተያያዘ የተያዙ ሰዎች ነበሩ። ከአስቸኳይ ጊዜ አዋጁ መጠናቀቁን ተከትሎ እነኝህ ሰዎች ከሰር እንዲለቀቁ የሚል አጠቃላይ የመንግስት አሰራርም ወደ መደበኛው የህግ አተገባበር እንዲመለስ የሚል መግለጫ ወጥተናል። ስለዚህ አብሮ መሄድ ነው ጥሩ ነው ማለት ነው የምንችለው ቱሪስቶች ከዚህ እየተሰጡ ነው። ከኛ መግለጫ ተሰጡ አሉ በኋላ። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አባው ደሳለው በበኩላቸው መንግስት ራሱ ባዘጋጀው የምክክር መድረክ ላይ የግጭት ታሳሪዎች እንዲፈቱ የሚጠይቅ የአቋም መግለጫ ማውጣቱ ታሳሪዎቹን የመፍታት እቅድ እንዳለው ያሳያል ብለዋል። በመንግስት ነው በተለይ ደግሞ በክልል አመራሮች እንዲሁም በፌዴሬሽን ምክር ቤት ፕሬዚዳንቱ ሳይቀር የተገኙበት መድረክ ነው። ተሰብሳቢዎች እነማን ናቸው? ተሰብሳቢዎች በምን አይነት ተመረጡ የሚለው ምንም አይታወቅም። እኔ ምርጫ ክልል አካባቢ እንደውዬ ለማጣራት ሞክር ማን እንደተሰበሰበ እንኳን ከዛ ምርጫ ክልል አይታወቅም። በምን መስፈርት ተሰብሳቢዎች እንደተመረጡ አይታወቅም። ስለዚህ እንደው የአማራ ሕዝብ አቋም አድርጎ ለመውሰድ ነው። አላማው ሚ ቀድሞ የታሰበ ነው። አስፈጻሚው አካል መጀመሪያ ያዘጋጀው ነገር አለ፣ የወሰነው ነገር አለ። ያንን እንግዲህ ሕዝብ ድምጽ አስመስሎ የህዝብ ጥያቄ ስለመጣ ነገር እንደወሰነ አስመስሎ ለማቅረብ ከስካልሆነ ድረስ ሽማግሌዎቹ እቻቸውን የወሰኑት ነገር ይኖራል ብዬ አልገምት። ስልጣኙ ቀደም ብሎ የወሰነ ጉዳይ ነው ብዬ ነው ማሰበው። ምክንያቱም ያስጠግቢያ አዋጁ አልቋል። የጉጅት አሰሩት በደረቀ ወንጀል አይደለም። በፖለቲካ የምነካከታቸውም ምክንያት ነው። ዲሞክራሲያዊ መብታቸውን ስለተጠቀሙ ስለሆነ ጫናው የሚያለም አቀፍ ጫና እየበረታ ስለሆነ ምናልባት ሊፈቱ ይችላል ብዬ ገምታለሁ። የባህር ዳሩ የሰላም ጉባኤ ተሳታፊዎች ትጥቃዊ ትግልን ምርጫቸው አድርገው ጫካ ለገቡና፣ ወንድሞችና እህቶች ሲሉ ለጠሯቸው ወገኖችም የውይይትና የድርድር ጥሪ አቅርበዋል። በክልላችን ውስጥ እየሆነ ባለው ነገር ወንድም ወንድሙን እየገደለና ህዝባችን የከፋ ችግር እየደረሰበት ነው ነው ባሉበት መግለጫቸው በጫካ ያሉ ወንድሞች ጥያቄያቸውን በሰላማዊ መንገድ እንዲያቀርቡና የመንግስት የጸጥታ ኃይሎችም ጥቃት ከመሰንዘር ተቆጥበው በፍጹም ሙያዊ ዲሲፕሊን እንዲቀርቧቸው ጠይቀዋል። ከትግራይ ክልል አዋሳኝ ከሆኑ አካባቢዎች ጋራ በተያያዘ የሚነሱ የማንነትና የአስተዳደር እንዲሁም በህገ መንግስት ማሻሻያ ዙሪያ መወያየታቸውን በአቋም መግለጫቸው ላይ የጠቆሙት የጉባኤው ተሳታፊዎች ለመንግስት ጥያቄ ማቅረባቸውን አስታውቀዋል። ህወሀት የማንነትና የአስተዳደር ጥያቄ ባለባቸው አካባቢዎች የፕሪቶሪያን የሰላም ስምምነት በመጣስ ወረራ መፈጸሙን ያነሳው የሰላም ጉባኤ ተሳታፊዎች የአቋም መግለጫ በወረራ ከያዛቸው አካባቢዎች ለቆ አሳስቧል። የሰላም ስምምነቱ በተሟላ ይዘት ተፈጻሚ እንዲሆንና ጥያቄዎቹም በሰላማዊና ህግን መሰረት ባደረገ መልኩ ምላሽ እንዲሰጣቸው መንግስትን ጠይቋል። ከጉዳዩ ጋር በተያያዘ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጽህፈት ቤት አመራሮች አቶ ኢያሱ ተስፋዬና አቶ አማኑኤል አሰፋ እንዲሁም ከትግራይ ክልል ደቡባዊ ዞን አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካልን ይዘን እንመለሳለን። ለአሜሪካ Astērmiskais